አባትህ ስንት የልጅ ልጆች አሏቸው? አስራ አምስት ወንድና ሴት የልጅ ልጆች አሏቸው። ይችን መኪና ብገዛ ጥንካሬ ያላት ይመስልሃል? አዎ፣ በጣም ጥንካሬ ያላት ይመስለኛል። ወደ ባንክ ለመሄድ ምቹ ጊዜ አለው? ነገ እንደሆነ ነው እንጂ ዛሬ የለኝም። ነገ እርግጠኛ ወደ አገርሽ የምትሄጅ ይመስልሻል? ምናልባት እሄድ ይሆናል። ከእኛ ጋር ወደ ሐኪም ቤት መሄድ ትፈልጋለች? አሁን የምትሄድ አይመስለኝም። መኪናህን ስትሸጥ ተጎዳህ? የለም፣ አልተጎዳሁም። አዲስ ከተማ ውስጥ ብዙ ደንበኞች አሉህ? ሁለት ብቻ ናቸው። የአዲስ አበባ ሕዝብ ብዛት ስንት ነው? ቁጥሩን አላውቅም። ከእነዚህ መኪናዎች መካከል የትኛው ጠንካራ ይመስልሃል? አላውቅም። ከለማ ጋር ስለምን ተከራከራችሁ? ስለ መኪናው ዋጋ ተከራከርን። እዝቅተኛው ክፍል ውስጥ ስንት ተማሪዎች አሏችሁ? ሀምሳ የሚሆኑ ተማሪዎች አሉን። ከትምህርት ቤት ያገኘኸው ገንዘብ አነሰህ? የለም፣ አላነሰኝም። የለማን መኪና ወስደህ አስረከብኸው? የለም፣ ገና አላስረከብሁትም። እንድትሰጣቸው የሰጡህን ገንዘብ ለሁሉም ሰጥሃቸው? ለግማሾቹ ብቻ ሰጠኋቸው። ለሆቴሉ ክፍል ቀብድ ሰጠህ? አዎ፣ አስር ብር ሰጥቻለሁ። የአሜሪካ መንግሥት ለኢትዮጵያ መንግሥት ገንዘብ መስጠቱን ሰምተሃል? አዎ፣ ሰምቻለሁ። ገንዘቡን ስትቀበል ደረሰኝ ሰጥኸው? አዎ ሰጥቸዋለሁ። ምሳህን በሳህን ላስቀምጥልህ? እሽ፣ አስቀምጭልኝ። ወይዘሮ አልማ ሹካ ቢላዋና ማንኪያ ገዛች? የለም፣ ነገ እገዛለሁ አለችና ወደ ቤቷ ሄደች። አንድ ብርጭቆ ውሃ ትፈልጋለህ? አሁን አልፈልግም። የሚሰጥህን አረቄ በመለኪያ መለካት ይፈልጋል? አዎ ይመስለኛል። ከአዲስ አበባ የመጣውን እቃ መቼ መረከብ ትፈልጋላችሁ? ዛሬ ከሰዓት በኋላ መረከብ እንፈልጋለን። ወጥ ቤት የተቀመጠችዋ ሴትዮ ስማን ነው? አልማዝ ነው። ከበደ ስምህን አስታወሰው? የለም፣ አላስታወሰውም። የዛሬ ሳምንት ወደ አገራችሁ መሄድ ትፈልጋላችሁ? አዎ፣ እንፈልጋለን። ወይዘሮ አልማዝ ወላጆቿን ጠየቀቻቸው? የለም፣ አልጠየቀቻቸውም። ሆቴሉ ውስጥ ጥሩ ምግብ ቤት አለ? አዎ በጣም ጥሩ ምግብ ቤት አለ። የሆነው ሆኖ ነገ እኛ ቤት ትመጣላችሁ? የለም፣ ነገ መምጣት አንችልም። ወደ ጎጃም የሚወስደው አውራ ጎዳና ተሰርቷል? የለም፣ ገና አልተሰራም። አገረ ገዡ በጣም ቸር ሰው ይመስሉሃል? አዎን፣ በጣም ቸር ሰው ናቸው። ጠላትህን ትወዳለህ? አልወድም። የትንሣኤ በዓል መቼ ነው? የነገ ሳምንት ነው። ልደት መቼ ነው? በታህሳስ 29 ቀን ነው። ዝናቡ ዘንቦ ማብቃቱ ነው? የለም ገና ይዘንባል። ሰዎቹ ሰርተው አበቁ? የለም ገና ይሰራሉ። ስንት አውራ ዶሮዎች አሉህ? አስር የሚሆኑ አሉኝ። በጎዳናው ላይ ሰው ይሄድበታል? የለም አይሄድበትም። እስከ መስከረም የሚያሻግርህ ምግብ አለህ? አዎ አለኝ። በአውራው ጎዳና ላይ ብዙ መኪናዎች አይተሃል? ሰላሳ የሚሆኑ ትልልቅ መኪናዎች ወደ አዲስ አበባ ሲሄዱ አይቻለሁ። ወንድምህ ቸር ሰው በመሆኑ ሰው ሁሉ ይወደዋል። ቸር መሆኑን የሚያውቁ ሰዎች ሁሉ ይወዱታል። ለጠላትህ ቸር ብትሆን ምን ታገኛለህ? ብዙ ወዳጆች አገኛለሁ። ወንዙ በክረምት ያሸጋግራል? የለም፣ አያሸጋግርም።